የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር ኬንያ የነበሩ የኢትዮጵያ ስደተኞችን ወደ ሀገር መመለሱን አስታወቀ። የዩኤንኤችሲአር ቃል አቀባይ ድርጅታቸው በመጪዎቹ ወራት በፈቃደኝነት ወደ ሀገር ለመግባት የተመዘገቡ ስደተኞችን ይመልሳል ብለዋል። ከናይሮቢ ገልሞ ዳዊት ዝርዝሩን ይዟል። በተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር ትላንት ለበርካታ አመታት በኬንያ የተጠለሉና ወደ ሀገራቸው ለመመለስ ፈቃደኛ የሆኑ ሰባ ስድስት ኢትዮጵያውያን ስደተኞችን ወደ ሀገራቸው መመለሱን አስታውቀዋል። ዩጂን ባየን የድርጅቱ ቃል አቀባይ ለአሜሪካ ድምጽ ስደተኞቹ በዩኤንኤችሲአርና በአይኦኤም ድጋፍ ከካኩማ ስደተኞች ካምፕ ወደ ድሬዳዋ መመለሳቸውን ተናግረዋል። ቃል አቀባዩ አክለው በኬንያ ካሉ ከ28 ሺህ በላይ የኢትዮጵያ ስደተኞች ከ4 ሺህ በላይ የሚሆኑት ወደ ኢትዮጵያ መመለስ ፍቃደኛ መሆናቸውን ከዚያም ከ2 ሺህ በላይ ወደ ሀገር ለመመለስ ቅጽ መሙላታቸውን ገልጸው ለመመለስ ፍቃደኛ የሆኑትን የመመለሱ ስራ በሚመጡ ወራትም ይቀጥላል ብለዋል። ትውልድ ኢትዮጵያውያኑ ወደ ሀገር ተመልሰው በኑሮ ራሳቸውን እስኪችሉ መርዳት የመጀመሪያው ኃላፊነት የኢትዮጵያ መንግስት ቢሆንም በዩኤንኤችሲአር ክልል ስር ስለነበሩ ድርጅቱ እስኪቋቋሙ ለስደተኞቹ ድጋፍ ማድረጉን ይቀጥላል ብለዋል። የዩኤንኤችሲአር አሃዝ እንደሚያሳየው በኬንያ አሁንም 28416 ኢትዮጵያውያን ስደተኞች ይገኛሉ። ለአሜሪካ ድምፅ ገልሙዳዊት ከናይሮቢ